አድማጮች አሁን መስመሩን ለምሽቱ የዓለም ዋና ዋና ዜናዎች ልልቀቅ። ማን ተካፍቶት ስለሺ የዲደብልዩ ዜና ጤና ይስጥልኝ አድማጮች። እንደምንቆይታችኋል በቅድሚያም አርስተ ዜና የዩናይትድ ስቴትስ ውጭ ጉዳይ ሚኒስትር አንቶኒ ብሊንከን በሶስት ሀገራት የሚያደርጉትን የአፍሪቃ ጉዟቸውን ዛሬ አመሻሽ ላይ ከናይሮቢ ኬንያ ጀመሩ። ሚኒስትሩ በዋናነት ዲሞክራሲና የአየር ንብረት ለውጥ ጉዳይ ላይ ያተኩራሉ ተብሏል። ህዋ ላይ ከሚንሳፈፈው ዓለም አቀፉ የጠፈር ተቋም የሚሳይል ቶክስ ሙከራ ያደረገችው ሩሲያ ተቋሙን ላደጋ አጋልጣለች ስትል ዩናይትድ ስቴትስ ወቀሰች። ሩሲያ በሚሳይል ሙከራው አንድ ሳተላይቷ መውደሟን በመግለጥ ዓለም አቀፉ የጠፈር ተቋሙን ላደጋ አጋልጣለች በሚል በዩናይትድ ስቴትስ የቀረበውን ወቀሳ ግን ውድቅ አድርጋለች። ዩጋንዳ ዋና ከተማ ካምፓላ ውስጥ አጥፍቶ ጠፊዎች ዛሬ ባደረሷቸው ሦስት ፍንዳታዎች ቢያንስ ስድስት ሰዎች መገደላቸው ተዘገበ። ቢያንስ ሌሎች 33 ቆስሏል። አምስቱ ለህይወታቸው ያሰጋል ተብሏል። ዜናው በዝርዝርን የተባበሩት መንግስታት ድርጅት የሰብአዊ መብቶች ጽህፈት ቤት ኢትዮጵያ ውስጥ ከአስቸኳይ ጊዜ አዋጁ በኋላ በአብዛኛው የትግራይ ብሔር ተወላጆች የሆኑ ቢያንስ አንድ ሺህ ሰዎች መታሰራቸውን ገለጠ። የጽህፈት ቤቱ ቃል አቀባይት ሊዝ ትሮሴል የኢትዮጵያ ባለሥልጣናት ሰዎቹን በአብዛኛው የሚያስሩት ከህወሓት ጋር ግንኙነት ያላቸው አሊያም የሚደግፉ በሚል እንደሆነ ለጋዜጠኞች መናገራቸውን አሶሽትድ ፕሬስ ዘግቧል። እስሩ እየተከናወነው አዲስ አበባ ጎንደርና ባህር ዳር ከተሞች እንዲሁም ሌሎች ቦታዎች ውስጥ መሆኑንም የተባበሩት መንግስታት ድርጅት የሰብአዊ መብቶች ጽህፈት ቤት አክሎ ጠቅሷል። የአዲስ አበባ ፖሊስ ኮሚሽነር ጌቶ አርጋው በበኩላቸው ከሰሞኑ በሰጡት መግለጫ የጸጥታ ግብረ ኃይሉ ቁጥጥር ሲያደርግ ዘርን፣ ብሔርን፣ እምነትን መሰረት እንደማያደርግ አሳውቋል። ይልቁንም የሽብር ኃይል ያሉትን በመደገፍ ሀገርን የማፍረስ ተግባር ላይ የሚሳተፍና የሚደግፍ አካልን እየተቆጣጠረ መሆኑንም አክሏል። የዩናይትድ ስቴትስ ውጭ ጉዳይ ሚኒስትር አንቶኒ ብሊንከን ስልጣን ከያዙ ጀምሮ ከሰሃራ በታች የመጀመሪያቸው የሆነውን የአፍሪቃ ጉዞአቸውን ዛሬ አመሻሽ ላይ ከናይሮቢ ኬንያ ጀመሩ። ውጭ ጉዳይ ሚኒስትሩ በዋናነት ዲሞክራሲና የአየር ንብረት ለውጥ ጉዳይ ላይ ያተኩራሉ ተብሏል። ኢትዮጵያና ሱዳን ስላለው ሁኔታም እንደሚነጋገሩ ይጠበቃል ሲል የፈረንሳይ ዜና አገልግሎት ዘግቧል። አንቶኒ ብሊንከን ናይሮቢ ቆይታ ካደረጉ በኋላ በዚሁ ሳምንት ውስጥ ወደ ናይጄሪያና ሴኔጋል አቅንተው የፊታቸው ቅዳሜ ወደ ሀገራቸው ይመለሳሉ ተብሏል። አንቶኒ ብሊንከን አፍሪቃን ለመጎብኘት አቅደው የነበረው ባለፈው ነሐሴ ወር ውስጥ ቢሆንም አፍጋኒስታን ውስጥ በነበረው ቀውስ ግን ጉዟቸውን ማሳካት አልቻሉም ነበርን ውጭ ጉዳይ ሚኒስትሩ በአፍሪቃ ጉዟቸው አሜሪካ ተመልሳለች የሚለውን የመንግስታቸውን መልእክት በአህጉሪቱ ማስተጋባት እንደሚሹ ተገልጧል። ታዛቢዎች እንዳሉት ብሊንከን በተለይ ከኬንያ ባለሥልጣናት ጋር በሚያደርጉት ውይይት ለኢትዮጵያና ለሱዳን ቀውሶች ልዩ ትኩረት ይሰጣሉ። ኬንያ ለሁለት ዓመት የሚዘልቀው የጸጥታው ጥበቃ ምክር ቤት አባል ናት። የኬንያው ፕሬዝዳንት ኡሁሩ ኬንያታ ባለፈው ቅዳሜ አዲስ አበባን ጎብኝተው ነበር። የአውሮፓ ህብረት የውጭ ጉዳይ ሚኒስትሮች ትናንት ብራስልስ ቤልጅየም ውስጥ ስለተለያዩ የዓለም ጉዳዮች ባካሄዱት ስብሰባ ስለ ኢትዮጵያ ወቅታዊ ሁኔታም ተወያዩ። የህብረቱ የውጭ ጉዳይ ኃላፊና የስብሰባው መሪ ጆሴፕ ቦሬል ሚኒስትሮቹ በትናንቱ ስብሰባቸው የአውሮፓ ህብረት ከኢትዮጵያ የሰላም ጥረት ጎን እንደሚቆም ማስታወቃቸውን በጋዜጣዊ መግለጫቸው ጠቅሷል። የኢትዮጵያ ዜጎችን ከከፋ የእርስ በርስ ጦርነት ቀውስ ለማትረፍ የተቻለንን ሁሉ እናደርጋለን። ቀጠናውና የአፍሪቃ ህብረት በተለይም ኦባሳንጆ የጠረጴዛ ዙሪያ ንግግር እንዲኖር የሚያደርጉትን ጥረት ሙሉ በሙሉ እንደግፋለን። የሰሜን ኢትዮጵያው ግጭት ከተቀሰቀሰ ከአንድ ዓመት በኋላ ስለተከሰተው ሰብአዊ ቀውስ በተለይም ትግራይ ውስጥ ስላለው ሁኔታ ውይይት መደረጉን ህብረቱ ድረገጹ ላይ ባወጣው መግለጫው ጠቅሷል። በአማራ ክልልና አፋር ክልል ሰብአዊ ቀውስ ላይ ስለመምከሩ ግን በድረገጹ የሰፈረ ነገር የለም። ሚኒስትሮቹ በወቅታዊ ጉዳዮች ላይ ባካሄዱት ውይይት ከኢትዮጵያ ሌላ ስለ ቱርክና ቆጵሮስ እንዲሁም ሱዳን ተነጋግሯል። ሚኒስትሮቹ በስፋት የተወያዩት ግን በምስራቅ አውሮጳ ድንበር ቤላሩስ ውስጥ ስለተከሰተው የስደተኞች ቀውስ፣ የባልካን ሀገራትን ስለማጠናከር፣ ስለ ሳህል ቀጠና በተለይም ስለ ማሊ የጸጥታ ሁኔታ ማሽቆልቆል እንደነበር በህብረቱ ድረገጽ ተገልጧል። ይህ ከቦን ከተማ የራይኖን አቅራቢያ የሚያሰራጨው የዶቼ ቬሌ ዲ ደብልዩ ሬዲዮ የዓለም ዜና ነው። የፌዴራል ጠቅላይ ፍርድ ቤት በነአቶ ጀዋር መሐመድ መዝገብ በያዘው ቀጠሮ ዛሬ የተከሳሾች ጠበቆችና የአቃቢ ሕግ የይግባኝ ጭብጥን አደመጠ። ተከሳሾች ፈጽመዋል ተብለው በተከሰሱበት የወንጀል ተግባር ላይ የምስክሮች አሰማም ሂደቱ በግልጽ እንዲቀጥል የፌዴራል ከፍተኛ ፍርድ ቤት ውሳኔ አሳልፎ ነበር። ከሳሽ አቃቢ ሕግ በበኩሉ ለጠቅላይ ፍርድ ቤት ባቀረበው ይግባኝ የምስክሮቹን በግልጽ ችሎት ቃል መስጠት ተቃውሟል። አቃቢ ሕግ ዛሬ ለጠቅላይ ፍርድ ቤቱ እንዳስረዳውም ከአንድ መቶ ከ46 ምስክሮች የ10 ምስክሮች ቃል ከመጋረጃ ጀርባ እንዲደመጥ፣ ቀሪዎቹ ምስክሮች በዝግ ችሎት እንዲደመጡለት ዳግም በይግባኙ ጠይቋል። የተከሳሾች ጠበቆች በፊናቸው ከፍተኛ ፍርድ ቤት አቶ ጃዋር መሐመድ፣ አቶ በቀለ ገርባ፣ አቶ ሀምዛ ዳን እና አቶ ደጀኔ ጣፋ በሌሉበት የምስክር አሰማም ሂደቱ እንዲቀጥል መወሰኑን በመቃወም ለጠቅላይ ፍርድ ቤት አቤት ብሏል። ከጠበቆቹ አንዱ አቶ ቱሊ ባይሳ ስለ ሂደቱ ዛሬ ለዶችቬሌ ዲ ደብልዩ የሚከተለውን ተናግሯል። በፍርድ ቤት ዋስትና ተከልክለን ማረሚያ ቤት ታስረን እያለን ክርክሩ በሌሉበት ይቀጥል ብሎ ከፍተኛ ፍርድ ቤቱ ብይን ሰጥተው ነበር። ይሄ ትክክል አይደለም ይኩን የምጥስ ነው ብለን ለፌደራል ጠቅላይ ፍርድ ቤት ይግባኝ አቅርበን ነበረ። ዛሬ በሱ ላይ ቅሬታ እንድናሰማ ነበር ፍርድ ቤቱ የፈጠረን። በዚሁ መሰረት አራት ጠበቆች ቀርበን ቅሬታችን አሰምተናል። የጠቅላይ ፍርድ ቤት ይግባኝ ሰሚ ችሎት የተከሳሾች ጠበቆች ያቀረቡትን ይግባኝ አግባብነት መርምሮ ያስቀርባል አያስቀርብም የሚለውን እንዲሁም በአቃቤ ሕግም በቀረበው አቤቱታ ላይ ብይን ለመስጠት ለህዳር 24 ቀን 2014 ዓም ተለዋጭ ቀጠሮ መስጠቱን የአዲስ አበባው ዘጋቢያችን ስዩም ጌቱ የላክልን ዜና ይጠቁማል። ስዩም በተጨማሪ ከላከልን ሌላ የችሎት ዜና መካከል በአርቲስት አጫሉ ሁንዴሳ ግድያ ተጠርጥራ የተከሰሰችው ላምሮት ከማል ዛሬ ከስምንት ወራት በኋላ ፍርድ ቤት መቅረቧ ተገልጧል። ተከሳሿ የካቲት 18 ቀን 2013 ዓ ምት በፌዴራል ከፍተኛ ፍርድ ቤት በነፃ ስትሰናበት አቃቤ ህግ፣ ለጠቅላይ ፍርድ ቤት ይግባኝ በማለቱ በማረሚያ ቤት ቆይታለች። ይግባኙን የሰማው ጠቅላይ ፍርድ ቤትም ተከሳሿ በተከሰሰችበት የሽብር ወንጀል ማስረጃ እንዳላገኝባት ጠቅሶ የሰ ሰው ሕይወት ሲያልፍ ቸልተኝነት በማሳየት በሚያስከስሰው የወንጀል ሕግ አንቀጽ 575 ራሷን እንድትከላከል ለከፍተኛ ፍርድ ቤት መርቶ ነበር። በዚሁ መሰረት ዛሬ ከወራት በኋላ ከፍተኛ ፍርድ ቤት የቀረበችው ተከሳሿ የተሻሻለው ክስ እንዳልደረሳት በማስረዳቷ ለህዳር 9 ቀን 2014 ዓ ም ተለዋጭ ቀጠሮ መሰጠቱን ይጠቁማል። ዩጋንዳ ዋና ከተማ ካምፓላ ውስጥ አጥፍቶ ጠፊዎች ዛሬ ባደረሷቸው ሶስት ፍንዳታዎች ቢያንስ ስድስት ሰዎች መገደላቸው ተዘገበ። ቢያንስ ሌሎች 33 የቆሰሉ ሰዎች ሐኪም ቤት ተወስደው እርዳታ እንደተደረገላቸው ሮይተርስ የዜና ምንጭ ጠቅሷል። ከቁስለኞቹ መካከል አምስቱ ለህይወታቸው የሚያሰጋ ጉዳት እንደደረሰባቸው የፖሊስ ቃል አቀባይ ፍሬድ ኤናንጋ ተናግሯል። ከአጥፍቶ ጠፊዎቹ ጋር የሞቱት ሰዎች ቁጥር ስድስት መሆኑን እኚሁ የፖሊስ ቃል አቀባይ አክለው ገልጧል። አንድ የዲፕሎማት ምንጭ ለሮይተርስ እንደተናገሩት ፖሊሶቹ መካከል ሁለት ፖሊሶችም ይገኙበታል። ለጥቃቱ ወዲያውኑ ኃላፊነቱን የወሰደ አካል የለም። ሆኖም ጥቃት አድራሾቹ ራሱን እስላማዊ መንግስት እያለ ከሚጠራው የዲሞክራሲያዊ ኃይላት ጥምረት በእንግሊዝኛ ምጻሩ ኤዲኤፍ ጋር ግንኙነት ያላቸው አካላት ተጠያቂ ለመሆናቸው የደህንነት መረጃዎች እንደሚያመለክቱ ፖሊስ አሳውቋል። ሁለት ቦታዎች ላይ ከደረሱት ሶስት ፍንዳታዎች መካከል አንደኛው ፖሊስ ጣቢያ አቅራቢያ የተከሰተ ነው። ሁለተኛው ደግሞ ከሀገሪቱ የተወካዮች ምክር ቤት እጅግ ተጠግቶ መከሰቱ ተጠቁሟል። እንደ ዩጋንዳ ፖሊስ አጥፍቶ ጠፊዎቹ ጥቃቱን ያደረሱት አንደኛው ፈንጂዎቹን ከጀርባ በሚታዘል ቦርሳ አጭቆና፣ ሌሎች ሁለት ደግሞ በሞተር ብስክሌት ላይ ሆነው ነው። ዩጋንዳ በተለያዩ የአገር ውስጥና የውጭ የሽብር ቡድኖች በተለያዩ ጊዜያት ጥቃት ደርሶባታል። ህዋ ላይ ከሚንሳፈፈው ዓለም አቀፉ የጠፈር ተቋም የሚሳይል ተኩስ ሙከራ ያደረገችው ሩሲያ ተቋሙን ለአደጋ አጋልጣለች ስትል ዩናይትድ ስቴትስ ወቀሰች። የሩሲያ ሳተላይት በአካባቢው መውደሙ ዓለም አቀፍ ተቋሙ ላይ ስብርባሪዎችን ማከማቸቱም ተገልጧል። ሁኔታውን የዩናይትድ ስቴትስ ውጭ ጉዳይ ሚኒስትር አንቶኒ ብሊንከን ንዝላንነት ብለውታል። የአሜሪካው ብሔራዊ ስነ በረራና ህዋ አስተዳደር ናሳ ባለስልጣናት ዘንድም ክስተቱ ቁጣን አጭሯል የሳተላይቱ ስብርባሪ ከዓለም አቀፍ የጠፈር ተቋሙ ጋር በመላተሙ የተነሳም ትናንት ጠፈርተኞች ለሁለት ጊዜያት ከተቋሙ እንዲወጡ ተገደው ነበር የዓለም አቀፍ ተቋሙ ሰባቱ ጠፈርተኞች ለደህንነታቸው ሲባል በህዋ ተንሳፋፊው አለም አቀፉ የጠፈር ተቋም ላይ ወደሚገኙ ሁለት መንኩራኩሮችም ተወስደው ነበር የሩሲያ መከላከያ ሚኒስትር ከሳተላይቶቹ አንዷ በነበረው የሚሳይል ሙከራ መውደሟን ተናግሯል ሆኖም ሩሲያ አለም አቀፍ የጠፈር ተቋሙን ለአደጋ ጋልጣለች በሚል በዩናይትድ ስቴትስ የቀረበውን ወቀሳ ውድቅ አድርጓል። ይህ ዶችቬሌ ሬዲዮ ነው። አድማጮች ዜናውን ለማጠናቀቅ አርስተ ዜናውን በድጋሚ እናሰማለን። የዩናይትድ ስቴትስ ውጭ ጉዳይ ሚኒስትር አንቶኒ ብሊንከን በሶስት ሀገራት የሚያደርጉትን የአፍሪቃ ጉዟቸውን ዛሬ አመሻሽ ላይ ከናይሮቢ ኬንያ ጀመሩ። ህዋ ላይ ከሚንሳፈፈው ከሚሳፈፈው ዓለም አቀፉ የጠፈር ተቋም የሚሳኤል ተኩስ ሙከራ ያደረገችው ሩሲያ ተቋሙን ላደጋ አጋልጣለች ስትል ዩናይትድ ስቴትስ ወቀሰች። ዩጋንዳ ዋና ከተማ ካምፓላ ውስጥ አጥፍቶ ጠፊዎች ዛሬ ባደረሷቸው ሶስት ፍንዳታዎች ቢያንስ ስድስት ሰዎች መገደላቸው ተዘገበ። ዜናው በዚሁ አበቃ። መልካም ጊዜ። ጤና ይስጥልኝ።